ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ የተጀመረው የፍትህ ጉባኤ በአገሪቱ ውስጥ ከሚታየው ሁኔታ ጋር የሚጣረስ ነው ሲሉ አንድ የፖለቲካ ተንታኝ ያመለከቱ። ተንታኙ ፋይሳል አብዲ ሮብሌ ይህን የገለጹት ከባልደረባችን ጀምስ ባቲ ጋር ባደረጉት አጭር ቃለምልልስ ነው። ሰለሞን አባት ይዞታል። ሶማሊያ ውስጥ ዛሬ በሚስተዋሉ ቁልፍና አሳሳቢ በሆኑ የፍትህና የሕግ የበላይነት ችግሮች ላይ ይመክራል የተባለ የፍትህ ጉባኤ ዛሬ ማለዳ ሞቃዲሾ ላይ ተጀምረዋል። ይህንን ለአራት ቀናት ይዘልቃል የተባለ ጉባኤ የከፈቱት የሀገሪቱ ፕሬዝዳንት ሐሰን ሼክ ማሕሙድ ናቸው። በጉባኤው ላይ ለምክክር ከሚቀርቡት ጉዳዮች መካከል የፍትሕ ዘርፉ ተቋማት ግንባታ፣ ለብሔራዊ ዕርቅ መግባባትና ሰላምን ለማነጽ የፍትሕ መዋቅርና አሰራርን መሻሻልን እንደ ውጤታማ መሳሪያ መጠቀም፣ ሸሪአና መደበኛ ሕጎችን አጣጥሞና አቀናጅቶ መስራት ዋና ዋና የሚባሉት ናቸው። ይህ ጉባኤ ያነሳቸዋል የተባሉ አበይት ጉዳዮችና ዛሬ ሶማሊያ ያለችበት ሁኔታ ግንባር ለግንባር የሚጋጩ ናቸው፣ ይላሉ ካሊፎርኒያ ዩናይትድ ስቴትስ ውስጥ የሚኖሩት ሶማሊያዊ ጸሐፊና ተንታኝ ፋይሳል አብዲ ሮብሌ። ፋይሳል አብዲ ሮብሌ በትንታኔያቸው መጀመሪያ ላይ ከመጪዋ ሶማሊያ ግዙፍ ግዛቶች ወይም ክልሎች ወይም ስቴቶች አንዷ የምትሆነው በኬስማዮ ማዕከልነት የምትቋቋመው ጁባላንድ ትሆናለች ይላሉ። ይህ አካባቢ ደግሞ ከሞቃዲሾ ጋር ያለው ግንኙነት እንዲህ የተለሳለሰና ቀላል አይደለም። በመሆኑም አሉ ፋይሳል በመሆኑም እኔ እንደሚመስለኝ ፕሬዝዳንቱ በዚህ ጉባኤ መጨረሻ ላይ የጠቅላይ ፍርድ ቤቱን ዳኛ ይሰይማሉ። ያ የጠቅላይ ፍርድ ቤት ዳኛ ደግሞ በሞቃዲሾና በቅርቡ ነፃነቷን ያወጀችውንና ድርድሮቹን የዛሬ ወር አካባቢ ያቋረጠችውን ሶማሊላንድን ጨምሮ በሌሎችም ክልሎች መካከል ያሉ ችግሮችና አለመግባባቶችን ለመፍታት እንደ ሽማግሌም እንደ አደራዳሪም እየሆነ ያገለግላል። በጌልሙዱግና በሞቃዲሾ በጁባላንድና በሞቃዲሾም መካከል ያሉ ግንኙነቶች አንድም ጥሩ አይደሉም ወይም ያዝለቀቅ አይነት ናቸው ይላሉ ፋይሰል። በመሆኑም ከጊዜ አኳያ ስንመለከተው የጠቅላይ ፍርድ ቤት ዳኛን የማውጣት ወይም የመሰየም ሀሳብ ያለውን እንዲህ አይነቱን ውስን መግባባት ያለውን ጉባኤ መጥራት የፖለቲካ ሁኔታዎቹን በአግባቡ ያገናዘብ አይመስለኝም። የፍትህ ስርዓቱ የሚገኝበት ሁኔታ ምን እንደሚመስል እንዲያስረዱ የፍትህ ጉባኤ ያስፈለገበት ወይም የተጠራበት ምክንያት የጸጥታው ሁኔታ በቁጥጥር ስር ውሏል ከሚል መነሻ ይሆን እንደሆነም ተጠይቀው ነበር። ጸሐፊውና ተንታኙ ፋይሰል አብዲ ሮብሌ በነገራችን ላይ ባለፉት ሁለት ወራት የሀገሪቱ የጸጥታ ሁኔታ ከስድስት ወራት በፊት ከነበረው ይበልጥ በተበላሸ ሁኔታ ላይ ነው የሚገኘው። ሞቃዲሾ ቀድሞ ባልታየ ሁኔታ በየጨለማ ሰዋራ መንገዱና ማቋረጫው አስከሬኖች ወዳድቀው እየተገኙባት ነው። ከተማይቱ ውስጥ የቦምብ ፍንዳታው እየጨመረ ነው። በመላ አካባቢው መረጋጋት የሚታይበት ጊዜ ባለመሆኑ ፕሬዚደንቱ የፍትህ ዘርፉን አስተካክላለሁ ብለው መነሳታቸው ወቅቱን የጠበቀ እርምጃ አይደለም ብለው እንደሚያምኑ ሚስተር ፋይሰል ተናግረዋል። በሌላ በኩል ደግሞ ሸሪአና መደበኛ ህጎችን ማጣጣምን በተመለከተ ተንታኙ ሲያብራሩ ፕሬዚደንቱ ከሚፈልጓቸው ጉዳዮች መካከል በተወሰኑቱና በሕገ መንግሥቱ ረቂቅ የተወሰኑ ክፍሎች መካከል የተወሰኑ ግጭቶች ሳይኖሩ አይቀርም ይላሉ። ፕሬዚደንት ካሚስ ኢንቱ ዲስ ኦፊስ ዊዝ ቨሪ ሲሪስ አታችመንት ቱ ፕሬዚዳንቱ ወደ ቢሮው የመጡት ከእስላማዊ አክራሪነት አንዳንድ ጎኖች ጋር በጣም ተቆራኝተው ነው። ኡመል ጀዲድ ከሚባለው በእስልምና ወንድማማችነት ወይም ሙስሊም ብራዘሩድ ውስጥ አዲስ ደም ከሆነው መሰረተኛ ንቅናቄ የመጡ ናቸው። በመሆኑም ፌዴራል ህገ መንግስቱ በተቀረጸበትና ፕሬዚደንቱና ከጀርባቸው ያሉት ወይም እርሳቸው የወጡበት ክፍል በአመዛኙ እስላማዊ ቡድኖች በሚፈልጓቸው አንዳንድ ቁልፍ ጉዳዮች መካከል ግጭቶች ወይም ተቃርኖ ያለን እንደሚመስላቸው ፋይሰል አመልክተዋል። በመሆኑም ይህ የሸሪአና መደበኛ ህጉን የማጣጣም የሚባለው ሐሳብ በአሁኑ ህገ መንግስት ውስጥ ያሉ ከሃይማኖት ውጪ የሆኑ ጉዳዮችን አደብዝዘው የፕሬዚደንቱንና የእርሳቸው ፍርድ ቤት የሚያ ኑባቸውን መሰረተ ሀሳቦች ለማጉላት ወይም ለመደንገግ ጉዳይ ሊውል ይችላል የሚል እምነት እንዳላቸው እኚሁ ካሊፎርኒያ የሚገኙት ሶማሊያዊ ጸሐፊና ተንታኝ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል።